ትኩረት በአፍሪካ ስለ ቡሩንዲ ሰሞኑን የወጣ አንድ የተባበሩት መንግስታት ድርጅት ዘገባ የፖለቲካ ታዛቢዎች ከብዙ ጊዜ ወዲህ የጠረጠሩትን ማለትም በዚችው ሀገር ውስጥ ሆን ተብሎ የሚፈጸም የቁም ስቅል ማሳየት ተግባርና ካለ ፍርድ ቤት ትዕዛዝ ግድያ መፈጸሙን አረጋግጧል። ዓለም አቀፉ ማህበረሰብ ይህንኑ የተባበሩት መንግስታት ድርጅት ቡድን ዘገባ ውጤትን ለቡሩንዲ ጉዳይ ይበልጥ ትኩረት መስጠት እንደሚገባው የጠቆመ ማሳሰቢያ አድርጎ ተመልክቶታል። በቡሩንዲ ከአንድ ዓመት በላይ ስለቀጠለው ቀውስ ለመረዳት የተባበሩት መንግስታት ድርጅት ጠበብት ወደዝችው ሀገር በመሄድ እዚያ አስራ አራት ወራት አሳልፈዋል። በዚሁ ቆይታቸው ወቅት ከቡሩንዲ መንግስትና ከሲቪሉ ማህበረሰብ ተወካዮች ጋር እንዲሁም በሀገራቸው ከቤት ንብረታቸው ከተፈናቀሉ ዜጎችና ወደ ጎረቤት ሀገራት ከሸሹ የቡሩንዲ ስደተኞች ጋር ሁለት መቶ ሀያ ሰባት ቃለ ምልልሶችን አካሂደዋል። ታዛቢዎች እንደሚሉት የጠበብቱ ምርመራ ውጤት ሰሚዎችን ያን ያህል አላስገረመም። ይሁን እንጂ ብዙዎችን ያሳዘነና ያስደነገጠ ነበር። ምክንያቱም ሕዝብን ማገልገል ያለባቸው የቡሩንዲ መንግስት ባለሥልጣናት በዚሁ ግዴታቸው አንጻር ዜጎች ታፍነው በተወሰዱበትና የቁም ስቅልና ፍዳ ካዩበት እንዲሁም እስከተገደሉበት ድርጊት ድረስ አልፎ በሄደ ግዙፍ የሰብአዊ መብት ጥሰት ላይ ተሳታፊዎች ሳይሆኑ እንዳልቀረ ዘገባው ጠቁሟል። ከዶይቸ ቬለ ጋር ቃለ ምልልስ ያካሄዱት በቡሩንዲ ምርመራውን የመሩት የተባበሩት መንግስታት ድርጅት ቡድን መሪና ልዩ ተጠሪ ክሪስቶፍ ሄይንስ እንደሚሉት አሳዛኙ ጉዳይ የቡሩንዲ ቀውስ አሁንም መቀጠሉና ቀውሱንም ለማስወገድ አንዳችም እርምጃ አለመወሰዱ ነው። የቡሩንዲ ውዝግብና ቀውስ መንስኤው ፖለቲካዊ ነው። የሀገሪቱ ፕሬዝደንት ፒየር ንኩሩንዚዛ ባለፈው ሐምሌ ወር በተካሄደው ፕሬዝደንታዊ ምርጫ ላይ ለሶስተኛ የስልጣን ዘመን በተወዳዳሪነት እንደሚቀርቡ እንደ ጎርጎርዮሳውያኑ የዘመን ቀመር ሚያዝያ 2015 ዓ ምት ባስታወቁበት ጊዜ በሺዎች የሚቆጠሩ ይህንኑ የፕሬዝደንቱን እቅድ በመቃወም አደባባይ መውጣታቸው የሚታወስ ነው። ያኔ ፖሊስና የጦር ኃይሉ ተቃውሞውን በኃይል ተግባር ለመደምሰስ በወሰዱት እርምጃቸው ብዙ ተቃዋሚዎች ነበሩ የተገደሉት። እርግጥ በቡሩንዲ ተቃዋሚዎችና ጸጥታ ኃይላት መካከል በዚያን ወቅት ታይቶ የነበረው ፍጥጫ በወቅቱ መቀነሱን የተባበሩት መንግስታት ድርጅት አረጋግጧል። ይሁን እንጂ በተቃዋሚዎችና ለመንግስቱ በማይመቹ ወገኖች ላይ መንግስት አሁንም ክትትሉን አጠናክሯል። በሀገሪቱ አለ የሚባለው ሰላምም በጠመንጃ አፈሙዝ የተገኘ ነው። ከዚሁ ጎንም የተባበሩት መንግስታት ድርጅት ጠበብት በቡሩንዲ በጎሳዎች መካከል የሚታየው ክፍፍል እየሰፋ መሄዱን መታዘባቸውንም ገልጸዋል። በቡሩንዲ ለብዙ ወራት አንድ ቡድን አሰማርተን ነበረ። የዚህ ቡድን አባላት መረጃዎችን ሰብስበዋል። የተቃዋሚ ቡድን አባላት የት እንደደረሱ ሳይታወቅ የጠፉበትን ድርጊት በተመለከተ አዘወትረው የሚነሱ አስራ ሁለት ስሞች በእጃችን አሉን። ሌሎች በብዛትም የመንግስት ባለስልጣናት በቁም ስቅል ማሳየት ተግባር ይጠረጠራሉ። ይህንን በተመለከተም አዎ፣ የብዙዎች ዘገባ ዝርዝር አለን። በዘገባዎቹ ሁሉ ወቀሳ የቀረበባቸው ሰዎች በተደጋጋሚ በተጠያቂነት እየተጠቀሱ ያሉት ተመሳሳይ ሰዎች ናቸው። በለንደን ዩኒቨርሲቲ የትልቆቹ ሐይቆች አካባቢ ሀገራት አጥኚ ፊል ክላርክ ይህ የተባበሩት መንግስታት ድርጅት ቡድን ትዝብትን አስመልክተው በሰጡት አስተያየት፣ በቡሩንዲ ሁኔታዎች ወደ ዘር ማጥፋት ወንጀል እንዳይቀየሩ አስጠንቅቀዋል። ይሁን እንጂ የቡሩንዲ ፕሬዚዳንት ፒየር ንኩሩንዚዛ በተለይ የውጭ ጦር ኃይላትን ወደ ሀገራቸው ለማስገባት ፈቃደኛ እስካልሆኑ ድረስ የውጭ ጦር ማሰማራቱ አዳጋች ነው የሚሆነው። የአፍሪቃ ህብረት፣ እንደሚታወሰው አንድ የሰላም ተልእኮ ወደ ቡሩንዲ እንደሚልክ አስታውቆ ነበር። እርግጥ የአፍሪቃ ህብረት የተባበሩት መንግስታት ድርጅት ተልእኮ ስምሪት ከገጠመው ተቃውሞ ያነሰ ግፊት ብቻ ገጥሞት እንደነበር ያስታወሱት ፊል ክላርክ በቡሩንዲ አንድ የውጭ ጦር ማሰማራት እስከሚቻል ድረስ ገና ብዙ ወራት ማለፋቸው እንደማይቀር ገምተዋል። ይህ በመጨረሻ የወጣው ዘገባ ካሁን ቀደም የወጡ ሌሎች ዘገባዎችም ባለፉ ባለፉት 12 ወራት የነገሩንን ማለትም ሁኔታው እጅግ ሰበበኛና እጅግ አሳሳቢ እንደሆነ ነው የደገሙልን። ይህ በመሆኑም ይመስለኛል የተባበሩት መንግስታት ድርጅት ዓለም አቀፉን ማህበረሰብ ለማነቃቃትና በቡሩንዲ የውጭ ተልእኮ ሊሰማራ እንደሚገባ ለማሳመን ሲል በአሁኑ ጊዜ የዘር ማጥፋት የሚለውን ቃል በመጠቀም ላይ የሚገኘው። የቡሩንዲን ውዝግብ ለማብቃት ወታደራዊው ዘዴ ብቻ ሳይሆን ዲፕሎማሲያዊውም ጥረት አስፈላጊ እንደሚሆን ፊል ክላርክ አመልክተዋል። የተባበሩት መንግስታት ድርጅት የቡሩንዲ ምርመራ ልዩ ተጠሪ ክሪስቶፍ ሄይንስም በቡሩንዲ በመብት ጥሰቱ ላይ የተሳተፉትንና በስማቸው የተጠቀሱትን ሰዎች በኃላፊነት መጠየቅን ወሳኝ አድርገው ይመለከቱታል። በቡሩንዲ ምርመራውን እያካሄደው የተባበሩት መንግስታት ድርጅት ቡድን መሪ ክሪስቶፍ ሄይንስ ዓለም አቀፉ ማህበረሰብ ለቡሩንዲ ቀውስ ተጨማሪ ትኩረት ይሰጥ ዘንድ ስለዚችው ሀገር ሌሎች ገለልተኛ ምርመራዎች ይደረጉ ይሆናል የሚል ተስፋ እንዳላቸው ገልጸዋል። በማህበረሰብ ደረጃ በወቅቱ የተጀመረ ጠቃሚና አስፈላጊ ሂደትም አለ እና ምናልባት ይህ ቡሩንዲን በመሳሰሉ ሀገራት የተነቃቃውን ጥረት እንደሚፈለገው አጉልተን ያልተነጋገርንበት ጉዳይ ሊሆን ይችላል። የውጭ ተዋናዮች የቡሩንዲን ሲቪል ማህበረሰብ ማለትም በቡሩንዲ እየታየ ላለው የወቅቱ ከባድ ግጭት ከታችኛው እስከ ከፍተኛው የ ማህበረሰብ ክፍሎችን በማሳተፍ እና የአካባቢ ነዋሪዎችን በማነቃቃት መፍትሄ በማፈላለግ ላይ ያሉትን፣ በአካባቢ ደረጃም የህዝቡን ስጋትና ፍርሃት ለመቀነስ የሚጥሩትን የማህበረሰብ መሪዎችን ሊደግፉ የሚችሉበት ሚና አለ። ይህ አይነቱ የውጭ ተዋናዮች ሚና ባለፉት 12 ወራት በቡሩንዲ በብሔራዊ ደረጃ የሚታየውን ግጭት ለመቀነስና እፎይታ ለማስገኘት ሊረዳ ይችላል። Uh, the, the national violence that we've seen over the last uh, 12 months or so. በቡሩንዲ ከአንድ ዓመት በላይ የሆነው ቀውስ ጀርመንንም አሳስቧል። እንደ ጎርጎሪዮሳውያኑ የዘመን ቀመር በ2015 ዓ ም አንድ የጀርመን ፌዴራዊ ምክር ቤት ቡንደስታግ ቡድንን መርተው ወደ ቡሩንዲ ተጉዘው የነበሩት የምክር ቤቱ የምስራቅ አፍሪቃ ጉዳይ ተመልካች ቡድን ሊቀመንበርና የክርስቲያን ዴሞክራቶች ህብረት እንደራሴ አኒታ ሼፈር በቡሩንዲ ሁኔታዎች እየተበላሹ በመሄድ ላይ መሆናቸውን ለዶይቸ ቬለ በጽሁፍ በሰጡት አስተያየታቸው ገልጸዋል። ሼፈር የቡሩንዲ መንግስት ማንኛውንም አይነት የመብት ጥሰት እንዲያበቃ ጥላቻን ከሚያስፋፋ አነጋገርና ዛቻም እንዲቆጠብ ተማጽነዋል። በዓለም አቀፉ ማህበረሰብ ድጋፍም በቡሩንዲ ብሔራዊ እርቀ ሰላም የሚወርድበትን ሂደት ለማነቃቃት የቡሩንዲ መንግስት ወደ ድርድሩ ጠረጴዛ እንዲመለስም እንደራሴዋ ጠይቀዋል። የቡሩንዲ መንግስት ወደ ድርድሩ ጠረጴዛ የማይመለስበት ድርጊት መዘዝ ሊኖረው እንደሚችልም ከቡሩንዲ የጀርመን አምባሳደር ጋር ባደረጉት ውይይት ግልጽ ማድረጋቸውን ሼፈር አመልክተዋል። በክርስቲያን ዴሞክራቶቹ ህብረት እንደ ራሴ ገለጻ መሰረት የጀርመን መንግስት ከቡሩንዲ ጋር የሚደረግ የልማት ትብብር በየጊዜው መመርመር ይኖርበታል። እንደሚታወሰው የጀርመን መንግስት ከቡሩንዲ ጋር በልማት ትብብሩ ዘርፍ ያደርገው የነበረውን ስራ አምና በሚያዝያ ወር በጠቅላላ አቋርጧል። የአውሮጳ ህብረትም ለቡሩንዲ የሚሰጠውን የበጀት እርዳታ ማቋረጡም አይዘነጋም። የቡሩንዲን ቀውስ ለማብቃት በቡሩንዲ በአካባቢ ደረጃ ጥረት መጀመሩን ብሪታኒያዊው የትልቆቹ ሐይቆች አካባቢ ሀገራት አጥኚ ፊል ክላርክ በማሞገስ ዓለም አቀፉ ማህበረሰብ ይህንኑ ጥረት ሊደግፍ እንደሚገባ ሀሳብ አቅርበዋል።